ያለፉትን አራት ዓመታት በእስር ቤት አሳልፍ ያለሁ የሚሉት ስማቸውን ያልተናገሩት ኢትዮጵያዊ እየሞትን ነው በማለት የድረሱልን ጥሪያቸውን እንዲህ ያሰማሉ እኔ የሚደውለው በዛምቢያ እስር ቤት ነው። እኛ አስራ ሁለት ኢትዮጵያ ኢትዮጵያኖች የተፈረደብን አስራ አምስት ዓመት አራት ዓመት ተቀምጠናል። እስካሁን ኢትዮጵያ መንግስት ለኛ ያደረገው ምንም የለም። በቃ እሺ እየሞትን ነው እስከዚህ ይኸው አራት ዓመት ተቀምጠታል። ገና አስር ዓመት ይቀረናል። ይበጋጁ ከኢትዮጵያ ወደ ደቡብ አፍሪካ በጉዞ ላይ የነበሩት 137 ሰዎች ናቸው ዛምቢያ ውስጥ የታሰሩት። ከእነዚህ መካከል አስራ ሁለቱ በዛምቢያ የ15 ዓመታት እስር ተበይኖባቸዋል። አቶ ኪዳኔ አርአያ ዛምቢያ ውስጥ ለ11 ዓመታት ኖረዋል። ከሌሎች ኢትዮጵያውያን ጋር በእስር ላይ የሚገኙትን የሚጎበኙትና ጉዳያቸውን የሚከታተሉት አቶ ኪዳኔ ከአስራ ሁለቱ መካከል አንዷ እንስት መሆኗን ለዶይቼ ቬለ ተናግረዋል። ያሉ ኢትዮጵያውያን አስራ ሁለት ናቸው። አስራ አንድ ወንዶች አንድ ሴት ናት። እነዚህ አስራ አምስት ዓመት የተፈረደባቸው ማለት ነው። አስራ አምስት ዓመት የተፈረደባቸው ህገወጥ ትራፊክ ወደ ሳውዝ አፍሪካ ሲሄዱ ተገኝተው ሲሞጡ ከሀገራችን ተስማምተን መተናል የሚል ቅጽ ስለሞሉ እና ከሀገሩም ተስማምቶ ከደላላው ጋር የመጣ በዛምቢያ ህግ ይህን ያህል ያስፈርዳል መሰለኝ አስራ አምስት ዓመቱ። የታሰሩ በሉሳካ ነበር፣ ከዚህ አራት አመት በፊት አሁን። ከዛ በኋላ ደግሞ ወደ ሀይ ፕሪዝን ካውቦይ የሚባል ከሉሳካ ወጥተው ወደ ሀም አንድ መቶ ሰባ አምስት ኪሎ ሜትር ታስረው ነበር እና አሁን ደግሞ ከዛ አምጥተው ወደዚህ መንበሽ የሚባል ወደ አርባ ኪሎ ሜትር ታስረዋል። አስራ አንዱ አንዷን ሴቷ ግን እዚህ የሴቶች እስር ቤት ሀይ ፕሪዝን ስለሌለ አንድ መቶ ሰባ አምስት ኪሎ ሜትር ከሚታካ ወጥተ ታስራ ነው ያለች። እንደ አቶ ኪዳኔ ከሆነ አስራ አምስት ዓመታት እስር ከተፈረደባቸው በተጨማሪ ሌሎች አንድ መቶ ሀያ አምስት ኢትዮጵያውያን ከፍተኛ ጥበቃ በሚደረግለት የዛምቢያ ካወወይ እስር ቤት ይገኛሉ። አንድ መቶ ሰባ አምስት ኪሎ ሜትር ወጥተ የምትገኝ ካቦይ የምትባል ሃይ ፕሪዝን አንድ መቶ ሀያ አምስት ኢትዮጵያኖች አሉ። ፍርድ ቤት ይቀርባሉ ተስማምቶን መጥተናል ስላሉ ይህንን ነገር ተስማምቶ የሚወጡ የፈረሙበት የሆነ ነገር ካለ በቃ የሚያ ፈርዳቸው እንደዚህ አይነት ነው በዛምቢያ ህግ። ኢትዮጵያ በዛምቢያ ኤምባሲ የላትም። የኢትዮጵያ ውጭ ጉዳይ ሚኒስቴርና በዚምባብዌ የኢትዮጵያ ኤምባሲ ለማግኘት ያደረግነው ጥረት አልተሳካም። በዚምባብዌ የኢትዮጵያ አምባሳደር ጉዳዩን ያውቁታል የሚሉት አቶ ኪዳኔ አርአያ፣ አመርቂ እርምጃ እንዳልተወሰደም አመልክተዋል። ተንቀሳቃሽ አምባሳደር ብቻ ነው ያለ ዚምባብዌ ሀራሬ ወደ ዛምቢያ ማለት ነው። እሱ በደንብ ያውቃል። ጥረት እንዳደረግ እንደሆኑ ባለፈ አስታውቀናል። አምባሳደሩ ህገወጥ ትራፊክ ተገኝተ ተብሎ ከነፍሰ ገዳዮች ወይም ከሌላ ብዙ ወንጀል የሰሩ ጋር መታሰር አይገባም ብለው ራሳቸው ፖሊሶቹ ይነግሩናል። አንድ የሚደርስላችሁ ላይ አታች ነው እንጂ ይሄ ይህን ያህል የሚያደርስ አይደለም ብለው ራሳቸው ምክር ይሰጡናል። ኮሚኒኬሽኑ ተጀምረዋል፣ ግን አክሽን ላይ ምንም አላየንምና